እናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። ትሮንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር የሰማናቸው ከአርባ በላይ የህፃናት መጻሕፍትን የጻፉትን እንዲሁም የኢትዮጵያ ሬድስ ተባባሪ መስራች የሆኑትን ጄን ከርትዝን ነው። በቅርቡ በኢትዮጵያ የንባብ ባህልን ለማሳደግ ላደረጉት ጥረት የዓለም አቀፉን ሽልማት አሸናፊ ሆነዋል። ሙሉ ዘገባው በምሽቱ ይቀርባል። የፈጠራው ዋናው ትኩረት ኤሌክትሪክ ለማያገኙ የህብረተሰብ ክፍል ቢሆንም የኤሌክትሪክ አገልግሎት የሚያገኙ የህብረተሰብ ክፍልም መቆራርጥ ሲያጋጥማቸው ሊጠቀሙበት ይችላል። በፈጠራ ተሰጥኦ የማህበረሰቡን ለማገዝ እየጣረ የሚገኘውን ወጣት ፊልሞስ ኪሮስ ነው። አሁን ደግሞ የሰማ ነው። አመሻሹን ወደ ኤርትራና ቀናና ቀሪ ሀሳቦቹ እናዳምጣለን። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንግሶ ታምሬ ደግሞ የድምፅና ምስል ምህንድስነውን ከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎች እናሰማችው። ስመኝ ቆየ። አመሰግናለሁ ሀብታሙ በደቡብ ሱዳን በመቶ ሺዎች የሚ አመሰግናለሁ ሀብታሙ። በደቡብ ሱዳን በመቶ ሺዎች የሚቆጠሩ ሰዎች በጎርፍ አደጋ ሊጎዱ እንደሚችሉ ዓለም አቀፍ የረድኤት ተቋማት አስታወቁ። ይህን ተከትሎም ሀገሪቱ ከፍተኛ የሆነ የረድኤት ድጋፍ እንደሚያሻት አስታውቀዋል። ባለፉት ሶስት ዓመታት በደቡብ ሱዳን በተከታታይ የተመዘገቡ ዝናቦች ስምንት መቶ ሰላሳ አምስት ሺህ የሚሆኑ ሰዎች ላይ ጫና ያደረሱ ሲሆን በሺዎች የሚቆጠሩ ሄክታር የእርሻ መሬቶችን በጎርፍ አበላሽተዋል። ከዚህ በተጨማሪም ስምንት መቶ ሺህ የሚሆን የቀንድ ከብ ችም ሞተዋል። ይሁንና በሀገሪቱ የተፈለገውን ያህል የእህል እርዳታ ለማድረስ የኮቪድ አስራ ዘጠኝ ወረርሽኝና በጎሳዎች መካከል የሚካሄዱ የእርስ በርስ ግጭቶች ሁኔታውን ለእርዳታ ተቋማት ከባድ ማድረጋቸውን የተባበሩት መንግስታት የስደተኞች ኮሚሽን የአየር ንብረት ልዩ አማካሪ አንድሪው ሀርፐር አስታውቀዋል። ሀርፐር በአስከፊ የአየር ንብረቶች የተጎዱ ሰዎች ወደ ሌላ ቦታ ተፈናቅለው ለመሄድም ግጭቶቹን ይፈራሉ ሲሉ ገልጸዋል። የተባበሩት መንግስታት ድርጅት ቃል አቀባይ ትላንት ማክሰኞ በምስራቃዊ ዲሞክራቲክ ኮንጎ ከተከሰከሰው የመንግስታቱ ድርጅት ሄሊኮፕተር ማንም እንዳልተረፈ አስታወቁ። የመንግስታቱ ድርጅት ሄሊኮፕተር በትላንትናው እለት ስምንት የመንግስታቱን ድርጅት የሰላም አስከባሪ አባላትን ይዞ ሲጓዝ ነው የተከሰከሰው። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ሄሊኮፕተሩ ስድስት የፓኪስታን ወታደራዊ ኃይል አባላትንና ሁለት ከሰርቢያና ከሩሲያ የመጡ የወታደር ኃላፊዎችን ሁሉም በጫነ በሰሜናዊ ኪቡ ግዛት እንደተከሰከሰ አስታውቀዋል። ዱጃሬክ ሄሊኮፕተሩ ውስጥ ሩሹሩ በተሰኘው ደቡብ ምስራቅ የሀገሪቱ ክፍል ጥናት ለማድረግ የተላኩ የሰላም አስከባሪዎች እንደነበሩ አስታውቀዋል። በሌላ በኩል የኮንጎ ወታደራዊ ኃይል ኤም 23 የተሰኘው የአማጼ ቡድን ሄሊኮፕተሩን በመሳሪያ መቶ ጥሏል ሲል ተጠያቂ አድርጓል። ይሁንና የአሜሪካ ድምጽ ፈረንሳይኛ ለአፍሪካ በተሰኘው መሰናዶ የኤም 23 አማጼ ቡድን ቃል አቀባይ የሆኑትን ዊሎን ጎማን አግኝቶ ያነጋገረ ሲሆን እርሳቸውም የኮንጎ ወታደራዊ ኃይሎች የኤም 23 ቡድን ላይ እየተኮሱ በነበረበት ወቅት ራሳቸው ሄሊኮፕተሩን መጥተዋል ሲሉ ወታደራዊ ኃይሉን መልሰው ወንጅለዋል። ፕሬዚዳንት ጆ ባይደን ምዕራባውያን ሀገራት ሩሲያ በኪየቭና ሰሜናዊ የሀገሪቱ ክፍል በሆነችው ቸርኒቭ ጥቃቶችን ለመቀነስ የገባቸውን ቃል ማክበር አለማክበሯን ለማየት እየጠበቀን ነው ብለዋል። ባይደን የዩናይትድ ኪንግደም፣ ፈረንሳይና ጣሊያን ሀገራት መሪዎች ጋር በስልክ ቆይታ ካደረጉ በኋላ ስምምነት ላይ እየተደረሰ ይመስላል፣ የሚያደርጉትን እናያለን፣ ስምምነቱን የሚከተሉም ከሆነ የምናየው ይሆናል ሲሉ ተናግረዋል። ባይደን ይህን ያሉት ትላንት ማክሰኞ የሩሲያ ወታደራዊ ኃይል በቅርቡ ቱርክ የተደረገ የሰላም ንግግርን ተከትሎ በኪየቭ እና በቸርኒቭ አካባቢ ያለ ላቸውን ተልዕኮ እንደሚያቋርጡ ካስታወቁ በኋላ ነው። በዚህ ጉዳይ ላይ የሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ሮሚኒ ይህ እርምጃ ግጭቱን ለማብረድ በሚደረገው ጥረት ላይ መተማመንን ለመጨመር የተደረገ ነው ሲሉ ተናግረዋል። ፔንታገን በበኩሉ ሁኔታውን ከፕሬዝዳንቱ በበለጠ ጥርጣሬ እየተከታተለ ይገኛል። የፔንታገን ቃል አቀባይ ጆን ኪርቢ ይህ ነገር ለቆ መሄድ ሳይሆን መልሶ መደራጀት ነው ብለን እናምናለን ሲሉ ተናግረዋል። አድማጮች ለሰዓቱ የያዝናቸው ዜና ችን ይመስላሉ። አረኩላችሁ ስመኝሽ ስምንሽ የቆየ ነኝ ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ ስመኝሽን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላሉት ጋቢና ቪኦኤ ነው። ከአሜሪካ ድምፅ፣ አሁን ወደ መጀመሪያው ዝግጅት እናቀናለን። ኢትዮጵያ በርካታ መጽሐፍት ቤቶችን የገነባውና የንባብ ባህልን ለማሳደግ እየጣረ የሚገኘው ኢትዮጵያ ሬድስ ተባባሪ መስራች ጄን ከርዝ ዓለም አቀፍ ለወጣቶች የተጻፉ መጽሐፍት ቦርድ ወይም አይቢቢ ዋይ ሽልማት አሸናፊ መሆናቸው ከሰሞኑ ይፋ ተደርጓል። በአብዛኛው ኢትዮጵያ ላይ በሚያተክሩ ከአርባ በላይ የህጻናት መጽሐፍቶቻቸው የሚታወቁት ጄን የላቀ ንባብን በማጎልበት ረገድ ላበረከቱት አስተዋጽኦ ሽልማቱ እንደተሰጣቸውም ትቋል። ቀጣዩ አጭር ዘገባ ስለ ጄን ከርዝ ማንነት በጥቂቱ ይነግርናል። የሁለተኛ ዓለም ጦርነት አሰቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ የቆዩ ይመስላሉ። በዚያ ነው በወቅቱ የኢትዮጵያ ንጉሥ የነበሩትን ቀዳማ ኃይለ ሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርዝ ና ልጆቻቸው ጋር ጠቅልለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርዝ ትገኝበታለች። ዩናይትድ ስቴትስ ውስጥ ብወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ሕፃን እያለው በየአምስት ዓመቱ አሜሪካን እንጎበኝ ነበር። በሰባት ዓመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምህርት ቤት እኩዮች ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመ እውቀት ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በእኔና በእነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር። የያኔዋ ህፃን የዛሬዋ የ69 ዓመት ደራሲና መምህርት የትምህርትን ጠቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ። I was aware from the time I was a little girl how important education was። እናታችን ነበረች እኔን እህትና ወንድሞችን የእንግሊዘኛ ንባብ ያስለመደችን። ይሁንና ከልጅነቴ ጀምሬ ትምህርት ምን ያክል ጠቃሚ እንደሆነ አውቅ ነበር። ባደኩባት የደቡብ ምዕራቧ ማጂ ከተማ እድሉን ያገኙ የአካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ሕጻናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ፣ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል። ያኔዋ ኢትዮጵያና ጄን ለብዙ ዓመታት የተለያዩት ዕድሜዋ ለከፍተኛ ትምህርት ደርሰው ወደ ዩናይትድ ስቴትስ ዳግም ካቀናች በኋላ ነበረ። የኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋ አልነበረም። ጭራሹኑ ብርቅ ትዝታዎቿ የጸሐፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጻሕፍትን እንድትጽፍ እንድትደርስ መነሻ ሆኗት። ምን መጽሐፍ ብቻ ዳግም ወደ ኢትዮጵያ መመለሻ ምክንያት እንጂ ከዓመታት በኋላ በኢትዮጵያ ውስጥ ካሳለፍኩት ልጅነቴ ጋር የተያያዙ አርባ የሕፃናት መጽሐፍትን ጻፍኩ። በአዲስ አበባ ውስጥ በሚገኙ ሶስት ዓለም አቀፍ ትምህርት ቤቶች ንግግር እንዳደርግ መጋበዜ ከ ከሀያ ዓመታት በኋላ ወደ ኢትዮጵያ ለመመለስ እድሉን ፈጠረልኝ። ታላቅ ወንድሜና እህቴ በደርግ የመጨረሻ ዓመታት ወደ ኢትዮጵያ ተመልሰው በአዲስ አ ለማስተባበር በሚገኝ የሴቶች ትምህርት ቤት መምህራን ሆነዋል። በእኔ በኩል ወትሮውንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጽሐፍ እንደሚወድ ሰው ይነሳኝ። አንተ የጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጽሐፍት ፍቅር የወደቅን ሰዎች ነን። ይህ ነበር ዋነኛ የንሸጣ ምንጭ የሆነኝ። ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጽሐፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም። የዛሬ 24 ዓመት ገደማ በአጋር መስራችነት የተሳተፉበት ኢትዮጵያ ሪድስ ኢትዮጵያ ውስጥ በርካታ መጽሐፍት ቤቶችን በማዋቀር ረገድ መልካም ስም ገንብተዋል። በብዙ ሺዎች የሚቆጠሩ መጽሐፍትን ለህፃናትና ቤተሰቦቻቸውም አዳርሰዋል። ንባብና የህፃናት መጽሐፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረሰው አይመስልም። ለደራሲዋ ጄን ከኢትዮጵያ ሪድስ የቦርድ አስፈጻሚነት ከለቀቅኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በእነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን የቻሉ ከትምህርት ሚኒስቴር እና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል በዚህ ሂደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቅያለሁ። በእኔ ግምት ይሄ በአብዛኛው የተፈጠረው ህጻናት የሚያነቧቸው መጽሐፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሬድስን የመሳሰሉ መጽሐፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይም አተኩረዋል። እኔ ግን ሁላችንም መጽሐፍት ሊኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጽሐፍት ከሌሉን ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን? ጄን ከርዝ ለዓመታት ከሰሩበት ኢትዮጵያ ሪድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነ ግቡ የህፃናት መጻሕፍት እንዲበራከቱ በማገዝ ላይ ሆኗል። New effort, which is with another nonprofit called Open Hearts Big Dreams in Seattle. አዲሱ ጥረቴ ኦፕን ሀርትስ ቢግ ድሪምስ ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጽሐፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎቹን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ አርባ አምስት ሺህ ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለኔ ትርጉም አለው። ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ። ጄንከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ 25 ዓመታትን ለተሻገረ አስተዋጽኦቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል። በዚህ ክብር የበቁት ሌላዋ የሕፃናት ትምህርት ባለሙያ በኢራን ገጠራማ ስፍራዎች የንባብ ባህልን ለማስፋፋት የሰሩት ዞሃር ጋኒ ናቸው። በአሁኑ ጊዜ በበርመንት የኪነጥበብ ትምህርት ቤት በመምህርነት በማገልገል ላይ ያሉት ጄንከርዝ ሽልማቱ ከንባብና መጽሐፍት ጋር የተገናኘውን ሕይወታቸውን ለዓለም ዳግም ለማጋራት እድል እንደሚሰጣቸው ነግረውኛል። ለአሜሪካ ድምፅ ሀብታሙ ስዩም። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ወደ ኤርትራ አስመራ ይወስድናል። ፊሊሞን ኪሮስ በሚኖርበት አካባቢ የገጠሙ ችግሮችን ለመፍታት እየጣረ የሚገኝ ወጣት ነው። የበርካታ ፈጠራዎች ባለቤት የሆነውን ወጣት ብርሃነ በረሃ አነጋግሮ ቀጣዩ ልኮልናል። ፊሊሞን ኪሮስ በኤርትራ ደቡብ ሪጅን በመንደፈራ ከተማ ተወልዶ ያደገ የቴክኒሽያን ባለሙያና በፈጠራ ስራ ላይ የተሰማራ ወጣት ነው። በራሱና በአካባቢው የሚያያቸውና የሚያጋጥሙ ችግሮች የፈጠራ ስራ መነሻ ሀሳቦቹ እንደሆኑ የሚገልጸው ወጣቱ የፈጠራ ባለሙያ ችግሮቹን ለመፍታት በአካባቢው በቅርብና በቀላሉ የሚገኙ እቃዎችንና ያገለገሉ ቁሳቁሶችን እንደሚጠቀምም ይናገራል። ገና የሦስተኛና አራተኛ ክፍል ተማሪ ያለ ወደ ፈጠራ ስራ እንደገባና የአራተኛ ክፍል ተማሪ ያለ የሰራውና ሽልማት ያስገኘለት የእንቁላል ማደባለቂያ ማሽን አሁን ለደረሰበት ደረጃ መነሻ እንደሆኑት የሚናገረው ወጣቱ የፈጠራ ባለሙያ ፊሊሞን ከዚህ ቀደም የተለያዩ የፈጠራ ስራዎች እንደሰራና ከነዚህም መካከል ተቀደው ከስራ ውጭ የሆኑ የተለያዩ ጀሪካኖችን ቀለም በመቀባትና ስፒከር በመግጠም ዳግም ጥቅም ላይ እንዳዋለው፣ እንዲሁም ከእንጨት የሰራው ሬዲዮና ፍላሽ ማጫወቻ ያለው፣ የቤቱን ሙቀት እየተቆጣጠረ ራሱ የሚበራና የሚጠፋ ፋን ወይ ማቀዝቀዣ ያለው፣ በኤሌክትሪክ ቻርጅ የሚደረግና መብራት ሲጠፋ ራሱ የሚበራ መብራት፣ የራሱ ስፒከርና የብሉቱዝ የድምፅ ስርዓት ያለው የቴሌቪዥን ማስቀመጫ ስታንድ፣ የቡና መፍጫ ማሽን፣ እጣን ማጨሻ፣ የሙዚቃ ማጫወቻና ቻርጅ ማድረጊያን ያጠቃለለ በኤሌክትሪክ የሚሰራ የእሳት መቀጣጠያ ያለው የቡና ማፍያ ረኮቦት፣ ከዚህ በፊት ለራሱና ለሌሎች ሰዎች ከሰሯቸው ስራዎቹ መካከል እንደሆኑ አስረድቷል። والتاتو يفترى بعلمها ليلاش تجمع ماري سراوتشونم ديسيل يستوى وكال كذا <applause> استيم صحيح يعني المهجج عندنا فرروع ويكنتي بيحقق أبز الأفج زي كبوك يخ في محساب أبحنا النافورة مالتهم استيم صحيح لو يرم عبتلته ساعات ساعات من فرعاني ما كويس لذي نقص رعاوته يقونه كفو بالسجاد الواقع ليلاو يفترى سرا لدابو بيت يميا استيم ماشنو يدابو نو لما الجاجر كمك أربو بفيت ለመብኳት ከአንድ ሰዓት ተኩል እስከ ሁለት ሰዓት ተኩል ነው የሚወስደው። እኔ የሰራሁት ማሽን ግን በሀያ ደቂቃ እንዲቦካ የሚረዳ በመሆኑ ጊዜም በመቁጠብ ስራን ለማፋጠን የሚያግዝ ስራ ነው። ሌላው የፈጠራ ስራዬ ደግሞ ለግማሽ ሰዓታት ባትሪ ቻርጅ በማድረግ ባትሪው እስከ ሁለት ወር ገደማ ዳግም እንዲሰራ የሚያደርግ የተለያየ የኤሌክትሮኒክስ ሪሞቶችን አሻሽየም ሰርቻለሁ። በዚህም የባትሪ ብክነትን በመጠኑ ማስወገድም ችያለው ከዚህ በተጨማሪ ከፀሐይ ኃይል በመጠቀም ያለምንም ተቀባይ ሞባይላችንን በቀጥታ ቻርጅ ማድረግ የሚያስችል ስራም ከብዙዎቹ ጥቂቶቹ ናቸው ብለዋል። ወጣት ፊሊሞን በቅርቡ በአነስተኛ የፀሐይ ኃይል ወይ ሶላር ኤነርጂ በአንድሮይድ ሞባይል፣ ታብሌትና ላፕቶፕ በዲሽ የሚተላለፉ የቴሌቪዥን ቻነሎችን ለመከታተል የሚያስችል የፈጠራ ስራ እንደሰራና የፈጠራ ስራውም ቀን ቀን በቀጥታ ከፀሐይ ኃይል፣ ማታ ደግሞ ቀን ቻርጅ ካደረገው ኃይል ለ14 ሰዓት ቴሌቪዥን ለመከታተል ዲሽ በመትከል ስራ ለተሰማሩ ባለሙያዎች በፈለጉበት ጊዜና ቦታ በቀላሉ በሞባይላቸው ዲሽ መትከል የሚያስችል ስራ እንደሆነም አስረድተዋል። የፈጠራ ስራው በአነስተኛ የሳጥን ቅርጽ የተሰራና በውስጡ ሬሲቨር፣ ባትሪ፣ ስፒከር፣ የሞባይል ወይ ታብሌት ማቆሚያ ስታንድ ከሬሲቨር ጋር የሚያገናኝ የሞባይልና የዲሽ መስመር ያለውና በአራት አነስተኛ ፓነሎች የሚሰራና እንዲሁም ለአጠቃቀም ምቹ መሆኑን በማመልከት የፈጠራው ዋና ትኩረት የኤሌክትሪክ አገልግሎት ለማያገኙ የሕብረተሰብ ክፍል ቢሆንም ከሚሰጠው ጠቀሜታ አንጻር ግን ሁሉም ሰው ሊጠቀምበት እንደሚችል ወጣት ፊሊሞን ያብራራል ኣብ ገጠር ዝነብር ሕብረተሰብ ዝያዳ ናብ ውጥመት ምግባር የ ነዛ መሳርሒት እዚኣ ሰርሐ እያ ወላ ነታ ኣብ ከተማ ደሎ ኸማን ተለቭዥን ወሊዕና ክንድሃብ ኤሌትሪክ ንጥቀም እዛ ሶላር እዚኣ ጌርና ግን ወላ ኣብ ከተማ ንሃሉ እታ ሃልክ ናይ ኤሌትሪክ እታ ክንገብር ንኽእል ከነጉድል ንኽእል ኢና የፈጠራው ዋናው ትኩረት ኤሌትሪክ ለማያገኙ የሕብረተሰብ ክፍል ቢሆንም የኤሌትሪክ አገልግሎት የሚያገኙ የህብረተሰብ ክፍልም መቆራርጥ ሲያጋጥማቸው ሊጠቀሙበት ይችላሉ ቴሌቪዥን የመግዛት አቅም የሌላቸው ሰዎችም በሞባይላቸው ተጠቅመው ቴሌቪዥን ማየት ይችላሉ። በሶላር የሚሰራ በመሆኑም በኤሌክትሪክ ቴሌቪዥን በማየት የሚወጣውን የኤሌክትሪክ ወጪም ይቀንሳል። በኤሌክትሪክ ቴሌቪዥን ለማየት የሚውለው ፍጆታንም ለሌላ ጥቅም መዋል ይችላል። እንደ ስልክና ታብሌት ያሉ እቃዎቻችንም ከሚሰጡት ዋነኛ ጥቅም ተጨማሪ ለቴሌቪዥን መመልከቻም መጠቀም እንችላለን። የፈጠራ ስራው አነስተኛና የአምስት ኪሎ ክብደት ያለው በመሆኑም ከቦታ ወደ ቦታ በማንቀሳቀስ በፈለግነው ቦታ ሆኖንም ለማየት ያስችለናል ብለዋል። ቴሌቪዥን ለመከታተል የሚያስችለውን የፈጠራ ስራና ተያያዥ ንብረቶችን መጀመሪያ ላይ ለመግዛት ወጪ ቢኖረውም ያለ ኤሌክትሪክ ክፍያና መቆራረጥ ለረዥም ጊዜ የሚያገለግል በመሆኑ ትልቅ ጠቀሜታ እንዳለው ወጣት ፊሊሞን አስረድተዋል። أبز أربعة وانس لستسرع عفتنا وانس لدت أنا حكو كرب أفتنا واجه حجي أيه وتأخذ لنا زلقو جم بحافش عن طريقنا وحد نبرتي العلماتي كوس خلا بحاس أمس جزء بالسولار ويك أبز أحي سلة تسرح كت سلة تك أمي خطون زخنا عين تهلك يفت أراس راو جنا بمو كرا لا يسلون لجيزو واجا على وتأخذ لهم يمتلك أبد أكاو تشلم بسوك بقلل أشوا እቃዎቹን አንዴ ከገዛም በኋላ ያለምንም የኤሌክትሪክ ኃይልና ወጪ ለ24 ሰዓታት እንጠቀምበታለን። የፈጠራ ስራው የውጭ ክፍል በእንጨት የተሰራ በመሆኑ ለኤሌክትሪክ አደጋ የማያጋልጥና ወድቆም በቀላሉ የማይሰበር ከመሆኑም በተጨማሪ በአራት ትናንሽ ፓነሎች የሚሰራ ነው ብለዋል። የፈጠራ ባለሙያው ወጣት ፊሊሞን ኬሮስ በቀጣይ የፈጠራ ስራውን በማሻሻል አሁን ከሚሰጠው የ14 ሰዓት አገልግሎት ወደ 24 ሰዓት ከፍ በማድረግ በብዛት ለማምረትና ለሕዝብ የማስተዋወቅ እቅድ እንዳለው ተናግረዋል። ከዚህ በተጨማሪም እስከ 100 ሜትር ርቀት ያሉ ሰዎች በያሉበት ሆነው በዋይፋይ ቴሌቪዥን እንዲከታተሉ ለማድረግ እየሰራ እንደሆነ ተናግሮ፣ እንደ አንቴና የሚያገለግል እቃ በሞባይል ላይ በመቅጠም ሰዎች በአንቴና የሚተላለፉ የአገር ውስጥ የቴሌቪዥን ፕሮግራሞችን በጉዞም ይሁን በስራ እንዲሁም በየትኛውም ስፍራ ሆነው በሞባይላቸው ቴሌቪዥን ለመከታተል የሚረዳ ስራ እየሰራም እንደሆነ ተናግሮ፣ የ2022 የዓለም ዋንጫን በሞባይላቸው እንዲከታተሉ ለማድረግ በሙከራ ላይ እንዳለ ተናግሯል የወጣት የፈጠራ ባለሙያው ፊሊሞን ኪሮስ ጥረት እውን እንዲሆን ተመኘሁ ብርሃነ በርሀ ለአሜሪካ ድምፅ አስመራ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁለት 0222276793 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ባህር ዳር እንመለስና የባህር ዳር ከተማ ተወላጆች ለጤናችንና ለወዳጅነታችን የእግር ጉዞ ያስፈልገናል በማለት ወር በገባ በመጀመሪያ ሳምንት በሚውለው እሁድ 18 ኪሎ ሜትሮች የደርሶ መልስ የእግር ጉዞ መጀመራቸውን ወደሚመለከተው ዘገባ እንሻገራለን። ባህር ዳር የእግር ጉዞ ለጤናማ ኑሮ በሚል ስያሜ የሚደረገው የእግር ጉዞ ቤተሰብ ከመሆን ባለፈ የበጎ ፍቃድ ስራዎችም የሚሰሩበት ሆኗል ትለናለች አስቴር ምስጋ ነው አዲስ አበባ በሚኖሩ ስምንት የባህር ዳር ከተማ ተወላጆች ነበር ከአንድ ዓመት በፊት። ባህር ዳር የእግር ጉዞ ለጤናማ አኗኗር በሚል ስያሜ በተለምዶ ቤዛዊት ከተባለው ቦታ ደርሶ መልስ በመጓዝ የጀመሩት። ይህም ቦታ በርቀት ሲለካ 18 ኪሎ ሜትር መሆኑ ነው። የዚህ ጉዞ ዓላማ፣ መጀመሪያ ጓደኛሞቹ የእግር ጉዞ ማድረግ ለጤና ጥሩ ነው የሚል እሳቤ ይዘው ነበር። በኋላ የባህር ዳር ከተማን የቱሪስት መስህብ ማድረግ፣ ሲቀጥል ደግሞ የእርስ በርስ ትውቅን በማዳበር ከተማዋን እድገት ማፋጠን እንደሆነ ከመስራቾቹ አንዱ የሆኑት አቶ እስክንድር ደስታ ይናገራሉ። ባህርዳር ከተማ የተፈጥሮ ጸጋ እያለ ለዛ የሚመች የእግር መጓዣ መንገዶቹ የሉ እነሱ ስለ ጣናን ዙሪያ ላይ የሚዘጋጅበትን ሁኔታ እንደ አክቲቬሽን ለመፍጠር፣ ሁለተኛ እንደ ሶሻል ኔትወርኪንግ ሆኖ ባህርዳር የቀድሞ ተወላጆች በተለያየ ሀገር ያሉ ዚህም ያሉት ልምድ ሚል ለዋወጡበትና ለጋራ እድገት የሚወያዩበትን ለአካባቢው ማስተዋጽኦ ማድረግ የሚችሉበትን ፕላትፎርም ለመፍጠር ነው። በሶስተኛ ደረጃ ባህርዳር የቱሪስት መስህብ ያላት ሀገር ናት። በዚሁም እንደ ሄልዚ ሲቲ ሄልዚ ላይፍ ስታይል ከመፍጠር ጤናማ የህይወት ከመፍጠር አኳያ ተመራጭ ስለምትሆን ይሄ ቢጨመርበት ብዙ ወደ አካባቢው የሚመጡ ቱሪስቶችን ለመሳብ እድል ይፈጥራል። በዛም የስራ እድል መፍጠር ይቻላል በሚል እኔ ብዙ ሀገር ተጉዤ ካየሁት እና ይህንኑ ደግሞ ጓደኛዬ ሚሊዮን ሀሳቡን ስለደገፈ እሱ ቀዳሚ ስፖንሰር እናድርግ ብሎ ቃል በገባው መሰረት ሁለታችን ሆነን ሌሎችን አሰባስበን ጀመር ነው። በሃያ ስድስት ሰዎች የተጀመረው የእግር ጉዞ በአንድ ዓመት ውስጥ ከ200 በላይ ቋሚ ተሳታፊ አፍርቷል። ጤናን ከመጠበቅ ባለፈ የቤተሰባዊ ስሜት መፍጠሩ የመንፈስ እርካታ እንደሰጣቸው የሚናገሩት አቶ ገበየው ጥሩነ ናቸው። አንድ ዓመት ከሁለት ወር ነውና የሚደረገው ወር በገባ የሚመጣ እሁድ ነው የምናደርገው። ከአንድ ዓመት ከሁለት ወር ውስጥ ሁለት ወር አቋርጠናል። አሁን ግን ዛሬ አመታዊ ባለሽ እያከበረ ነው። ይህን ይመስላል እንግዲህ ያገኙት እስ የጤና ጥቅም ነው። ያገኙት የጤና ጥቅም ይህን ጉዞ ከመጀመሪያችን በፊት ሁለት ቤት ሶስት ኪሎ ሜትር ሲሄድ ይደክመኝ ነበረ። አሁን ግን ደርሶ መልስ 18 ኪሎ ሜትር ነው የምንሄደው። ትልቅ ትንፋሽ አለኝ። ወደ ጎረም ሳንስ የመጣና ያለትኝ በጣም ጥሩ ነው ያለው ያገኘበት ውጤት ማህበራዊ ትስስርን ከመፍጠር አኳያ እሱ እጅግ በጣም የበዛ ነው። ከኛ ድሜ ያሉትን ሰዎች ከኛ ታች ያሉ ሰዎች መሀል ያሉ ሰዎችን፣ ሴቶችን፣ ወንዶችን ወጣ ሁሉም ሰዎች አገኝተን ፍቅር ነው ያለ። በቃ ፍቅር ታውቂያለሽ፣ ፍቅር ነው አንቺም። ዛሬ እና ይህን ይመስላል። ወጣት ዳንኤል ከፈር ከአዲስ አበባ በድንገት መጥቶ በጉዞው እንደተሳተፈ ነግሮናል። ከቀድሞ ጓደኞቹ ጋር በመገናኘቱ አለፍ ሲልም ስለ ከተማዋ እድገት በጋራ መመካከሩ እንዳስደሰተውም ይገልጻል። ዳር ቤተሰብ ጥየቃ መጣሁ። እንደ አጋጣሚ በጣም ያስጨነቀኝ ነገር የነበረው ምንድነው ባህር ዳር እንዴት ታያታለህ አለኝ። በአጭር ጊዜዎች፣ 24 ሰዓት ነው ያለኝ እንዴት ታያታለህ የሚለው ነበር። ግን ትልቁ አጋጣሚ ምንድነው የባህር ዳር የእግር ጉዞን ማግኘቴ ነው። በዚህ ጉዞ ላይ ከተማዋን በደንብ ለማየት ችያለሁ። ጓደኞቼም፣ ቤተሰቦቼ ጋር አብሬ ጥሩ ጊዜ ማሳለፍ ችያለሁ። ከዛ በላይ ደግሞ ከተማዋ ያላትን ነገር በተለይ ባለፉት አንድ አመት ሁለት አመት አካባቢ አልነበርኩም። ስለዚህ አጠቃላይ ያለውን ለውጥ ለማየት ምች ያለሁ በጣም አስደሳች ነው። ከዛ በላይ የጤንነቱን ጥቅም እንዳለ ሆኖ ማለት ነው ና ካየኋቸው ወደ አስር አመት ምናምን ነገር የሆኑ ሰዎች ዛሬ ማግኘት ችያለሁ። በጣም ደስ የሚለው ነገር ማለት ነው። ይሄ ደግሞ ሁሌም ትዝታችንን፣ የህፃነታችን፣ አስተዳደጋችንን፣ ባህርዳርነታችን፣ የከተማ ልጅነታችን የበለጠ እንድናጎለብተው እንድናጠነክረው ከተማው ላይ ያሉ ነገሮችን የበለጠ አብረን በጋራ እንድንሰራበት እድል የሚሰጥ ሶሻል ሆስፒታላችንን የሚያሳድግ ነገር ነው እና ይሄ ለእኛ በጣም ትልቅ ነገር ነው። ባህር ዳር የእግር ጉዞ ለጤና ማናሯር የተመሰረተበትን አንደኛ ዓመት በቅርቡ አክብሯል። አንድ ዓመት ጉዞ በርካታ ደጋፊዎችን አፈርቷል። በመሰባሰብ ውስጥ አንድነት አለ፣ በአንድነት ውስጥ ደግሞ መተሳሰብና መረዳዳት አለ። የዚህ ጉዞ የወደፊት ዓላማም ከግል ጥቅም ይልቅ ለችግረኛ ማህበረሰብ አለኝታ መሆን ነው ይላሉ። አቶ እስክንድር ደስታ ከዚህ ቀደም የነበሩት የተለያየ እድገት ደረጃ ላይ የደረሱ ሰዎች አሉ። ወጣቶቹ ወይም ደግሞ አዳጊዎቹ ከነሱ እንደ ሮል ሞዴል እየወሰዱ ይደርሰዋል ከይን መሆን ይችላልነው። ያ ሰውስ ለአካባቢው ምን አደረገ፣ ኔ ለአካባቢ ምን ላድርግ የሚለውን በጋራ ተባብረን የምንሰራበት ስለ ወደፊት ላይ እንደገና ደግሞ በዚህ ጉዞ ውስጥ ደግሞ የደከሙን ሰዎች የምናገዝበት የምናይበት እድሉን ይፈጥራል ሌላ መንግስት በተለያዩ የስራ ጫናዎች ቢዚ ስለሚሆን ስለ ከተማው ውበት፣ ጽዳት ሆነ ሌሎች አገልግሎቶች ያላየው ነገር ቢኖር ማህበሩ እንደ አንድ ተቆርቋሪ አካል ለመንግስት ሀሳቦችን እያቀረበ የተሻለ ጽዱ፣ መልካም ለኑሮ የሚመች ከተማ በመፍጠር ማህበራዊ ግንኙነቱን በማሳለጥ ለማገዝ ያስችላል ብዬ አምናለሁ። እናም የበጎ አድራጎት ስራው ተጀምሯል። በእለቱ ከአሜሪካን ሀገር መጥተው በጉዞ የተገኙት የዋስ ምጣድ ባለቤት በባህርዳር ከተማ ለሚገኙ አስር ችግረኛ ሰዎች ለእያንዳንዳቸው አንድ ይዋስ ምጣድ ለግሰዋል። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን 925 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሐሪክ ቪኦኤ ኒውስ ዶት ካም፣ በፌስቡክ አት ቪኦኤ አምሐሪክ፣ በትዊተር ሃሽታግ ቪኦኤ አምሐሪክ ላይም ዝግጅቶቻችንን እናጋራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየለ ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀ ቀድማችሁ በ20022 2379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አብራችሁን ስላመሻችሁ በእጅጉ አመሰግናለን። በመስተንግዶ ሀብታም ስዩም፣ በቅንብሩ ደግሞ ንጉሥታም ሬስካውን ድረስ አብረናችሁ ነበር። ሰው በለን፣ መልካም ምሽት ይሁንላችሁ።